በአማራ ክልል የሚገኙ የዩኒቨርሲቲዎች ፎረም ብዙ ቅሬታ እያስነሳ ያለው የዘንድሮው የ አስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በድጋሚ እንዲታረም ጠየቀ። የአማራ ምሁራን መማክርት ጉባኤም ታይቶ የማይታወቅ ነው ብለው የጠቀሰው የተማሪዎች ውጤት መቀነሱ ምክንያቱን ለማወቅ በመረጃና በማስረጃ የተደገፈ ማጣራትን እያደረግኩ ነው ብሏል። በተመሳሳይ የአማራ ክልል ትምህርት ቢሮ ኮሚቴዎችን አዋቅሮ ወደ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን አስታውቋል። አስቴር ምስጋናው ዝርዝሩን ታሰማናለች። በዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ውጤት ላይ በአማራ ክልል ብዙ ቅሬታዎች አሁንም እየተነሱ ይገኛሉ። ከተማሪዎች እስከ ወላጆች፣ ከመምህራን እስከ ትምህርት ጽሕፈት ቤቶች፣ ከዩኒቨርሲቲዎች እስከ መንግስታዊ ያልሆኑ አደረጃጀቶች፣ ከሃይማኖት ተቋማት ተወካዮች እስከ ተፎካካሪ ፓርቲዎች በፈተና ውጤቱና አስተራረሙ ዙሪያ ቅሬታቸውን እያቀረቡ ይገኛሉ። በአማራ ክልል የሚገኙ ዩኒቨርስቲዎች ፎረምም ከሰሞኑ በፈተና አስተራረሙም ሆነ በውጤቱ ላይ ከፍተኛ መስረክረክ አይቻለሁ በማለት የፈተና እርምቱ እንዲደገም ትምህርት ሚኒስቴርን በደብዳቤ መጠየቁ ነው የፎረሙ ጸሐፊ ዶክተር አስማረ ደጀን የሚናገሩት። እንደገና ይታረም ነው። ውጤቱ ምንም ሆነ ምን እየወጣ ያለው ስህተት ነው። እርማቱ ነው የሚጀምረው። ሁሉም ኮምፒውተር እንኳ የረማው ከተባለ ኮምፒውተሩ ፊድ የተደረገው እንደወጣ የተደረገው ከመቶ በታች ያለው ውጤት እና ሁሉም ውጤታቸው በመቶ ቤት ውስጥ ነው ያለው። ነገር ግን እርማት የተወሰኑት ሲታረምላቸው ወደ ስድስት መቶ ከፍተኛ የሚባለው ማለት ነው እንግዲህ ስድስት እና ከዛ በላይ በጣም ከፍተኛ የተባለ ውጤት ነው። እና ይሳሳት እንኳን ብንል እንደዚህ ያለ ልዩነት ይፈጠራል። የጾታም ልዩነት ሁሉ ተፈጥሯል። ወንድ ሆነውን ሴት ተብሎ ስያሜ ሁሉ ነገር ነው የተምታታው። ስለዚህ እንደዚህ ባለበት ሁኔታ ላይ እንደው በቃላት አሽሞን ምኖ ማለፉ በመግለጫ አሽሞን ምኖ ማለፉ ተገቢ አይደለም። አንድ ትውልድ መግደል ነው። የፈተናዎች ኤጀንሲ አሁን ብቻ አይደለም ችግር እየፈጠረ ያለው ከሁለት ሺ ስምንት ጀምሮ በደንብ አድርጎ መታየት ያለበት ኤጀንሲ ይመስለኛል። ብዙ ጊዜ ችግር እየተፈጠረ ነው እዛ ቦታ ላይ። ዶክተር አስመረ አክለውም የመቁረጫ ውጤቱም ቢሆን ተማሪዎች የነበሩበትን ስነ ልቦና ያላገናዘበ ነው ብለዋል። ዘግይተው በሁለተኛ ዙር የተፈተኑ ተማሪዎች በጦርነት ቀጠና ውስጥ የነበሩ ናቸው። ሳይኮሎጂካሊ ዝግጁ አይደሉም። ገና ድብርት ውስጥ ነው ያሉት። እንደው ተፈተኑት ልዩ የመግቢያ ነጥብ መውጣት ሲገባው እንደገና ደግሞ ነጥቡም ከፍ ብሎ ነው የመጣው። የመግቢያ ነጥብ ከፍ ብሎባቸው ነው የመጣው እና ሁለት ሁለት በድል በአንድ ጊዜ ተደራርቦባቸዋል ማለት ነው እና ያንን እንዲያደርግ ነው እንደገና ደግሞ አጉል የሆነ እሽቅ ድምድም ታይቷል። በብሔር በምን በምን ነገር ውስጥ ተገብቶ የአይነት ነገር ውስጥ መውጣት እንዳለበት አግባብ እንዳልሆነ በደንብ አድርገን ጠቅሰን ነው እንግዲህ ደብዳቤውን ያወጣ ነው። በተመሳሳይ የአማራ ምሁራን መማክርት ጉባኤም ቅሬታውን አሰምቷል። ጉባኤው በአማራ ክልል አስራ ሁለተኛ ክፍል ተፈታኝ ተማሪዎች ውጤት ከዚህ ቀደም ይመዘገብ ከነበረው ያነሰ መሆኑን መረጃ ማግኘቱን ቢያስታውቅም በቁጥር የተደገፈ መረጃ ግን አላስቀመጠም። ጉባኤው ታይቶ በማይታወቅ መልኩ ያለውን ዝቅተኛ ውጤት እንዲመዘገብ ያጋጠሙ ችግሮችን ከመረጃና ከማስረጃ ጋር በማጣመር ከክልሉ ትምህርት ቢሮ ጋር በቅርበት እየሰራ እንደሆነ ነው ለሀገር ውስጥ ሚዲያዎች የገለጸው በዚህ ዙሪያ ከትምህርት ሚኒስቴርም ሆነ ከሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መረጃ ለማግኘት ያደረኩት ጥረት ለዛሬ አልተሳካም ይህ በእንዲህ እንዳለ የአማራ ክልል ትምህርት ቢሮ የፈተና እርምቱንና የውጤት ጥንቅሩን በአካል ተገኝቶ የሚመረምር የባለሙያዎች ቡድን ወደ ሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ መላኩን በማህበራዊ ትስስር ገጹ አጋርቷል የአማራ ክልል ትምህርት ቢሮ በየአመቱ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከተቀመጡ ተማሪዎች ውስጥ የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ቁጥር ይገልጽ የነበረ ሲሆን በዘንድሮ አመት ግን ይህንን ከመግለጽ ተቆጥቧል። ይህንንም ጥያቄ ለማንሳት ለቢሮ ከፍተኛ አመራሮች በእጅ ስልካቸው ላይ ብንደውልም ስልካቸው አይነሳም። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር።